The Voice of America. ህወሓት አማራን ማጥቃትን ወደ ስልጣን መመለሻ አድርጎ ቆጥሮታል ሲል የአማራ ብልጽግና ፓርቲ ወነጀለ። የአማራ ህዝብ በኦሮሚያም ሆነ በሌሎቹ አካባቢዎች ዋጋ እየከፈለ ያለው በህወሓት የእጅ አዙር ጥቃት ነው ብሏል ፓርቲው። ፓርቲው ትናንት በምዕራብ ወለጋ ዞን ጉሊሶ ወረዳ በተፈጸመው ዘርን መሰረት ያደረገ ጥቃት የተሰማውን ጥልቅ ሐዘን ገልጿል። አስቴር ምስጋናው ዝርዝር ዘገባ ልካለች። ዛሬ በአማራ ክልል ብልጽግና ጽሕፈት ቤት የወጣው መግለጫ ቁጭትም ንዴትም የተንጸባረቀበት ነው። ህወሀት ከአርባ ዓመታት በላይ በዘለቀው የአማራ ጠል ትርክት የአማራን ህዝብ ከሌሎች ወንድም ህዝቦች ጋር የመነጠል ስራው ፍሬ እያፈራ መሆኑን ማሳያዎችን ገልጿል። ፓርቲው በኢትዮጵያ የመንግስት ምስረታ ሂደት ከሌሎች ወንድም ህዝቦች ጋር በመሆን ከፍተኛ ድርሻ የተወጣው የአማራ ህዝብ በኢትዮጵያ ግዛት ሁሉ ሀገሬ ብሎ ለረዥም ዘመናት የኖረ በመሆኑ የህዝቡ አሰፋፈርና የአኗኗር ዘይቤ ለጥቃት ተጋላጭ እንዳደረገው ጽህፈት ቤቱ አመልክቷል። የአማራ ህዝብ በኢትዮጵያዊነቱ ጽኑ እምነት ያለው በየትኛውም የኢትዮጵያ ክልል መኖር፣ ተዘዋውሮ መስራት፣ ሀብት ማፍራት ህገ መንግስታዊ መውቱ መሆኑን ጠንቅቆ የሚያምን ህዝብ ነው በማለትም አክሏል። በዚህ እምነቱ የተነሳ በሁሉም የሀገሪቱ አካባቢዎች ሀገሬ ብሎ ይኖራል። ነገር ግን ህወሀትና መሰሎቹ በዘሩት የተዛባ አማራ ጠል ትርክት በየአካባቢው ይሳደዳል፣ ንብረቱ ይዘረፋል፣ አለፍ ሲልም የቡድን ጥቃት ይፈጸምበታል በማለት ይቀጥላል መግለጫው። ይህ ችግር የከፋው ደግሞ ህወሀት ከማዕከላዊ ስልጣኑ ከተነቀለ በኋላ እንደሆነ አመልክቷል። አማራን በማጥቃትም ከስልጣን የመመለሻ የቀውስ ሀዲድ አጀንዳ አድርጎ ይቆጥረዋል ይላል መግለጫው። ይህ የሚያሳየው ህወሀት እንደ ድርጅት ህልውናው ከቀጠለ በአማራ ህዝብ ላይ የሚደርሰው መፈናቀል፣ ግድያና ጭፍጨፋ መቀጠሉ አይቀሬ መሆኑን በማለትም አክሏል። የአማራ ህዝብ በኦሮሚያም ሆነ በሌሎች የሀገሪቱ አካባቢዎች ዋጋ እየከፈለ ያለው በህወሀት የእጅ አዙር ጥቃት መሆኑን ከክትትልና መረጃዎች እንዲሁ ከሁኔታዎች ተነስቶ እንዳረጋገጠም ጽሕፈት ቤቱ ጠቁሟል። ኦነግሸን የሚሆን ሌሎች ጸረ ሕዝብ የሆኑ ኃይሎች ያለ ትህነግ የፕሮፓጋንዳ የትጥቅና የፋይናንስ ድጋፍ ያን ያክል ለፌዴራልም ሆነ ለክልል መንግስታቱ አስቸጋሪ ባልሆኑ ነበር በማለትም አብራርቷል። እንደ ሀገርም ሆነ እንደ አማራ እየደረሰ ላለው ጥቃት ምንጩ የመቀሌ ግዞተኛ ቡድን ነው ብሏል። ጽህፈት ቤቱ ትላንት በምዕራብ ወለጋ ዞን ጎሊሶ ወረዳ ዘር መሰረት ያደረገ የቡድን ጥቃት መፈጸሙን እንዳረጋገጠ ነው የአማራ ብልጽግና ፓርቲ የገለጸው። የጥቃቱን መጠን ከፌዴራል መንግስቱ ጋር በመሆን እያጣራ እንደሆነም አመልክቷል። አጥፊዎችም በህግ አግባብ እንዲጠየቁ የፌዴራል መንግስቱን ጠይቋል። እየደረሰ ላለው ጥቃት ተጠያቂው ህወሀት በመሆኑና ይህ ኃይል የብሔራዊ ደህንነታችን የስጋት ምንጭ ከመሆን አልፎ የሽብርና የቀውስ ማዕከል ስለሆነ ለኢትዮጵያና ለቀጠናው ዘላቂ ሰላም ሲባል መንግስት ከመለሳለስ እና ከመሸከም ፖለቲካ ወጥቶ ለአንዴና ለመጨረሻ ጊዜ ስርዓት እንዲይዝ ለማድረግ ጊዜው አሁን እንደሆነም አመልክቷል። በተመሳሳይ የአማራ ብሔራዊ ንቅናቄ አብን በአማራ ህዝብ ላይ በየቦታው እየተፈጸመ ላለው የዘር ማጥፋት ወንጀል ሙሉ ኃላፊነቱን መንግስት ይወስዳል ሲል መግለጫ አውጥቷል። ንቅናቄው በትናንትናው ዕለት ማታ በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ቃንቃ ቀበሌ ከሁለት መቶ በላይ የአማራ ብሔር ተወላጆች በማንነታቸው ብቻ ተለይተው በጅምላ በተጨፈጨፉባቸው የዘር ማጥፋት የተሰማውን ጥልቅ ሀዘን ገልጿል። መንግስትም በአማራ ህዝብ ላይ የሚፈጸመውን ተደጋጋሚ የዘር ማጥፋት ወንጀል በስሙ ከመጥራትና ብሔራዊ የደህንነት ስጋት አድርጎ ጥቃቱን ከማስቆም ይልቅ እሽሩሩ በማለትና ወንጀሉን በማድበስበስ የወንጀሉ ተባባሪ ሆኖ ይገኛል በማለትም ወንጅሏል። ለአሜሪካ ድምጽ ሬዲዮ አስቴርምስ